የባህል መድረክ ሀገራችን ሀገሯ ህዝባችን ህዝቧ ኑሯችን ኑሯ ሆኖ ስታገለግለን እድሜዋን ጨርሳ ከእኛው ዘንድ አረፈች ሪታ ፓንክረስ የኢትዮጵያ ባለውለታ ደህና ሁኚ ይላል ጋዜጠኛ የትነበርክ ታደለ በፌስቡክ ድረገጹ ያስቀመጠው ጽሑፍ ጤና ይስጥልኝ አድማጮች እንደምን ከ60 ዓመታት በላይ በኢትዮጵያ ኖረው ትዳር ይዘው ወልደው ከብደው የልጅ ልጅ አይተው ብሎም በኢትዮጵያ ታሪክ፣ ባህል ላይ የተለያዩ አስተዋጽኦችን ያደረጉት ወይዘሮ ሪታ ፓንክረስት ባለፈው ሐሙስ በ92 ዓመታቸው ከዚህ ዓለም በሞት ተለይተዋል። ባለቤታቸው አንጋፋው የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት ከሁለት ዓመት በፊት ከዚህ ዓለም በሞት ምሌታቸው ይታወሳል። በዛሬው ዕለት የሪታ ፓንክረስት የህይወት ታሪክንና በኢትዮጵያ ሳሉ ያበረከቱትን አስተዋጽኦ እንቃኛለን። መልካም ቆይታ። በጎርጎሮሳውያኑ 1927 ዓ ም በሩሜንያ የተወለዱት ወይዘሮ ሪታ ፓንክረስ በ11 ዓመታቸው ከወላጆቻቸው ጋር ወደ እንግሊዝ ሀገር ተሰደዱ። ታዳጊዋ ሪታ በእንግሊዝ ሀገር ካምብሪጅ ከተማ በሚገኝ የልጃገረዶች ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። የከፍተኛ ትምህርታቸውን በኦክስፎርድ ዩኒቨርሲቲ ፈረንሳይኛና ሩሲያኛን በሚያካትተው የዘመናዊ ቋንቋዎች ጥናት በማስተርስ ዲግሪ ተመርቀዋል። ሪታ የከፍተኛ ትምህርታቸውን እንዳጠናቀቁ በመጀመሪያ የተቀጠሩት ቻተም ሀውስ በሚገኘው ፕሬስ ቤተ መጽሐፍት ውስጥ ነው። ከዚያም ሪታ የዚያን ጊዜ የፍቅር ጓደኛቸውን ሪቻርድንና የሪቻርድን እናት ሲልቪያ ፓንክረስትን ተከትለው ወደ ኢትዮጵያ በጉርጉሮሳውያኑ 1956 ዓ ም ይመጣሉ። የሪታ ፓንክረስት ልጅ አሉላ ፓንክረስት ስለ እናቱ ማንነት እንዲነግረን ቀጠሮ ልንይዝ የደወልንለት በለቅሶ ላይ ሳለ ነበር። እንዲያም ሆኖ ለነገ ቀጠረንና ትናንት የእናቱ ግብአተ መሬት ከተፈጸመ ከአንድ ቀን በኋላ በስልክ ስለ እናቱ አጫወተን። እናቱ ሬታ በብሪታንያ የከፍተኛ ትምህርታቸውን አጠናቀው በመጽሐፍ ትርጉም፣ በቋንቋ አስተማሪነት እንዲሁም በቤተ መጽሐፍት ውስጥ ሲሰሩ ሳለ ፍቅረኛቸውን፣ በኋላም ባለቤታቸውን ሪቻርድን ይተዋወቃሉ። ከዚያም ነው ወደ ኢትዮጵያ የመጡት። ሪታን እናቴ አባቴን እንዳጋጣሚ ለንደን ከተማ ተዋውቃ ነበር እና አባቴ ከእናቱ ጋር ወደ ኢትዮጵያ ለመምጣት መወሰኑን ሲነግራት አብራ እንድትመጣ ጋበዛት። እሷም ለመምጣት ወዲያውን ወሰነች። አባትና እናቷ ትንሽ ሰግተው ነበረ፣ ግን እሷ አባቴን ወዳው አብሮ ለመምጣት ተስማሙ እና አባቴና እናቱ ያው የኢትዮጵያን የአርበኞችን ትግል ለማስተዋወቅ ጋዜጣ ነበራት፣ ኒው ታይምስ ኢትዮጵያ ኒውዝ የሚባለው እና ጃንሆይ አጼ ኃይለ ስላሴ ሀገሪቷን እንድትጎበኝ ሲጋብዛት አንዴ ለብቻውን መጥታ ነበረ ከዛ እዚህ የመኖሩን ሀሳብ ስትወስን ከአባቴ ጋር መጡ። መጀመሪያ ከጥቂት ወራት በኋላ እናቴም መጣችና በአውሮፓ አቆጣጠር በአስራ ዘጠኝ ሀምሳ ሰባት እዚሁ አዲስ አበባ ተጋቡ። ሚዜዎቻቸው እነ ሜትራርሲስ ሎሬት አፈወርቅ ተክሌ እና መንግስቱ ለማ ነበሩ። አዲስ አበባ ላይ ትዳር የመሰረቱት አንጋፋዎቹ የኢትዮጵያ ታሪክ ተመራማሪዎች በትዳር ከስልሳ አመታት በላይ ዘልቀዋል። የአንድ ወንድና የአንድ ሴት ልጅ ወላጆች ነበሩ። አራት የልጅ ልጆችንም አይተዋል። ወይዘሮ ሪታ ፓንክረስት በቤተ መጻሕፍት ባለሙያነታቸው በብሔራዊ ቤተ መጻሕፍት በቀድሞው ቀዳማዊ ኃይለስላሴ በአሁኑ አዲስ አበባ ዩኒቨርሲቲ የኬኔዲ ቤተ መጽሐፍትና በአፍሪቃ ኢኮኖሚክ ኮሚሽን ቤተ መጽሐፍት አገልግለዋል። በረጅም ዓመታት የስራ ዘመናቸው ወይዘሮ ሪታ የኢትዮጵያን ባህል፣ የኢትዮጵያን ሴቶች ታሪክን፣ እንዲሁም በኢትዮጵያ የቤተ መጽሐፍ ታሪክና እድገትን መርምረዋል፣ ዘክረዋል። የኢትዮጵያ የስነት ጥበብ ታሪክ ዓለም አቀፍ ጉባኤዎች መዘጋጀት ይገባቸዋል የሚል ሀሳብ እሷ ነበረች ለአባቴ ሀሳቡን ለንደን በስደት እየኖሩ ሳሉ በደርግ ጊዜ ከቀይ ሽብር አካባቢ እናትና አባቴ ወደ እንግሊዝ ሀገር ለመመለስ ወሰኑ። ልጆች እዚህ ለማሳደግ ያስቸግራል የሚል ስጋት ስለነበራቸው አባቴም ወደ እንግሊዝ ሀገር መሄድ አልፈለገም ነበር ግን ለእኔና ለእህቴ ሲሉ ወደ ውጭ ሄደው ነበር የተለያየ ጉባኤዎች ላይ መጽሐፍ ማሰባሰብ እንደሚያስፈልግ የንባብን ልምድ ማበረታታት እንደሚያስፈልግ በተለያየ ስብሰባዎች ጉባኤዎች ላይ በጽሁፎችም የራሷን ድርሻ ስለዚህ ጉዳይ መጽሐፍ ጀምራ ነበር። እግረ መንገድ ደግሞ ከአባቴ ጋር ኢትዮጵያ ኦብዘርቨር የሚባለውን መጽሄት አብረው ያሳትሙ ነበረ። አባቴንም ታግዘው ነበር በጽሁፎቹ ቤተ መጽሐፍት ደግሞ ከአጼ ቴዎድሮስ መቅደላ ላይ የነበራቸውን ብራናና የመጽሐፍት ክምችቶችና የእሱን ታሪክ ጽሁፎች አቅርባ ነበረ። በተጨማሪ ሴቶች በኢትዮጵያ ታሪክ የሚለውን ለማጥናትና በኢትዮጵያ ታሪክ አሁንም እንዳራያ የሆኑ ሴቶችን ጭንቱ ገብሩን ለምሳሌ ታሪክ ይበልጥ እንዲታወቅ ለማድረግ ብዙ ጥረት አድርጋለች። ስደት ብለህኛል እና እስቲ እንዴት እንደነበረ ንገረኝ። እንግዲህ አባቴ የኢትዮጵያ ጥናት ተቋም ዳይሬክተር ነበረ፣ የአዲስ አበባ ዩኒቨርሲቲ የዛን ጊዜ የኃይለ ሥላሴ ዩኒቨርሲቲ የሚባለው እዛ ይሰራ ነበር። እናቴ ደግሞ የኃይለሥላሴ ዩኒቨርሲቲ የኬኔዲ ላይብራሪ የቤተ መጽሐፍ አለቃ ነበረች። ስለዚህ ኑሯቸው እዚህ ነበር፣ እዚህ ነበር የሚሰሩ። ደርግ በመጣ ጊዜ መጀመሪያ ላይ ብሩህ ተስፋ የነበረ ይመስል ነበረ። ከዛ ነገሮች ወደ መጥፎና አሳሳቢና አቅጣጫ ሲይዙ በተለይ ስልሳዎቹ በተረሸኑ ጊዜ ለምሳሌ እዛን ጊዜ አማን አንዶን የአባቴ ተማሪ ነበረ። በጣም የሚያደንቀው ተማሪ ነበረ። እሱም የሚኖረው ጊዜኛ ሰፈር ነበረ እና የዛን ጊዜ ታንኮች ገብተው እሱም በተገደለበት ወቅት እነዚህ ጉዳዮች ሁኔታው ወደ ሚያስጠላ እና አሳሳቢ ሁኔታ የመጣ ሲሄድ እኔና እህቴ ገና ታዳጊ ሕፃናት ነን ትምህርት ቤት እዚህ ሁኔታው ወደ አስቀያሚ ደረጃ መሆኑን አባቴ ተረድቶት መጥፎ ከሚሆን በፊት ወደ እንግሊዝ ሀገር እንሂድ የሚል ውሳኔ ላይ ደረሱ። አባቴም ስራም አልነበረውም፣ እንግሊዝ ሀገር እናቴም ስራም አልነበራትም። አባቴ በመጻጻፍ ለንደን ዩኒቨርሲቲ ስኩል ኦፍ ኦሪንታል ና አፍሪካን ስታዲስ ለአንድ አመት ማስተማር እድል አገኘ። እናቴም የዚሁ የላይብራሪ ስራ በዛ ሙያ አንድ ላይብራሪ ወደ ዩኒቨርሲቲ ለወጠ ፖሊቴክኒክ እዛ ይሰራ ነበር። ግን እዛም እንግሊዝ ሀገር እያሉ ሀሳባቸው ወደ ኢትዮጵያ ነበረ። የመጀመሪያው የኢትዮጵያ ስነ ጥበብ አለም አቀፍ ጉባኤ እዛው ለንደን እንዲመሰረት፣ እንዲጀመር አብረው ነበረ ይህንን ነገር ያደረጉት እና ከዛ በኋላ አባቴ እድል ሲያገኝ ለመመለስም ፈለገ። እና አካሄዳቸው እና አመጣጣቸው ይሄንን ይመስላል ስንት አመት ቆዩ ማለት ነው እዛ እንግሊዝ ሀገር አስር አመት አካባቢ አስር አመት ይሆናል እና ከዛ ወደ ኢትዮጵያ እኔም ለጥናት መጣሁኝ ፔቺንስ ስራ ቴም መጣች። ከዛ በኋላ አባቴም መጥቶ አዲስ አበባ ዩኒቨርሲቲ ማገልገል ጀመረ። እናቴም አብራ መጣች። እሷም ያው ተወሰኑ ጽሑፎችን በአርታይነት የተማሪዎች ቴሲሶችን ታግዝ ነበረ በጣም የምትወዳቸው ነገሮች ደግሞ ውስጥ የበጎ ፍቃድ ስራዎች ለምሳሌ የዚህ የዩናይትድ ወርልድ ኮሌጅዝ የሚባል አንድ ስኮላርሽፖች፣ ነጻ ትምህርት እድሎች ለኢትዮጵያውያን በተለያየ ሀገር የሚሄዱበት እሱን እዛ ትሰራ ነበር። ጀሚኒ ትራስት የሚባል የእርዳታ ድርጅት መንታ እናቶች ድርጅት እዛ ቦርድ አባልነት ሆና ታገለግል ነበረ። እንደዚሁም ይበልጥ በጣም የምትወደው ነገር የእጽዋትና የግቢ አታክልት፣ በጣም ግቢዋንና አታክልቶቹን በጣም ትወድ ነበረ እና ወጣት ኢትዮጵያውያን አትክልተኞችን ለማበረታታት ሆርቲካልቸራል ሶሳይቲ የሚባለውን በየዓመቱ የአትክልትና የፍራፍሬ የሌሎችን የእጽዋት ትርኢት በሚኖርበት ጊዜ ውድድር በሚኖርበት ጊዜ እንደ ዳኛ ሆና ታገለግል ነበር። ይህንንም ማህበር ለማበረታታት እና በተለይ ወጣት አትክልተኞች ይበልጥ ስለ አትክልት ስለ ዛፍ አተካከል ብዙ ለመንቀሳቀስ ትሞክር ነበረ። ፓርኮች አዲስ አበባ እንዲቋቋሙ በተለይ የዚህ የጦጦ ፓርክ፣ የሄሪቴጅ ፓርክ እነዚህን ነገሮች ለመሳተፍ ትሞክር ነበር። የመጨረሻ አመታት ትንሽ አሟት ነበር። እግሯም አንደኛው ጎን ተሰብሮ ነበረ። እንደገና አባቴ ከሞተ በኋላ እንደገና ወድቃ ተሰብራ ነበረ። ግን እንደዚህም ሆኖ አታማርብን ነበር። በሕይወት በጣም ደስተኛ ነበረች እስከ መጨረሻው ድረስ ከኛ ጋር በመኖር ጥሩ ሕይወት ኖሯታል። ጥሩ ትዝታዎች፣ ጥሩ ጓደኞች አሏት። ኢሌኒ መኩሪያ የድሮ ጋዜጠኛ የአሁን ጡረተኛ ነኝ ስትል በዶቸቨለ ለቃለ ምልልስ የቀረበችው የሪታ ፓንክረስ የቅርብ ወዳጅ አንጋፋዋ ጋዜጠኛ ኢሌኒ መኩሪያ በተለይ በኢትዮጵያ የታሪክ ጥናት ተቋም ለበርካታ ዓመታት በጋራ አገልግለዋል። ታሪኳን አንድ አንድብ ያለው የቀብሯ ስነ ስርአት ላይ በጣም ነበር የምንገናኘውን። በጣም እንቀራረብ ነበር። በአንድ ፕሮግራም ነው ይበልጥ የተቀራረብ ነው ያው በኢንስቲትዩት ኦፍ ኢትዮጵያን ስታዲዝ በሚል ፕሮግራም ውስጥ አብረን ነበርን ቦርድ ሜምበር። እነርሱ ተገናኘን፣ ከዛ በኋላ በጣም ተቀራረብን። ብዙ ጊዜ እየሄድኩ ጠይቃት ነበር። ስለ ሴቶች ታሪክ ታውቃለች፣ ብዙ ነገሮች ትጽፋለች። ለኢትዮጵያ አትክልት በጣም ትወዳለች። ቁም አትክልት ነበረ ግድዋ። ፍቅር ያላቸው ናት እና ጤናዋ እንትን እያለ ስለሄደ ብዙ ምልሽ ወዲያ ወዲህ መውጣት ፈልገው ፕሮግራም ካለ ሹፌር አላት። ዊል ቸሯን ዊል የተሽከርካሪ ወንበራ አዎ፣ እና በሱ ይመጣላታል በዛ እስከ ፕሮግራሙ ያለበት ክፍል ድረስ ገፍተንም ቢሆን ብለንም ቢሆን እናደርሳታለን። ቁጭ ላዳምጣ ተሳትፋ ነው ምትንትን የምትለወን ሽነበጌባ ሁሌም ተስፋ የማትቆርጥ ሰው በጣም የሚያስደስተው እሱ ነው። ሁሉ ብዙ ነገር ኢንትረስት ያደርጋታል አትክልት፣ ብቲ ሰው፣ ብቲ መጽሐፍ ብቲ። ወይዘሮ ሪታ ከባለቤታቸው ጋር በመሆን በለንደን የመጀመሪያው የኢትዮጵያ ስነ ጥበብ ታሪክ አለም አቀፍ ጉባኤ ምስረታን እውን ካደረጉት ሰዎች መካከል አንዷም ነበሩ። ወይዘሮ ሪታ በመጨረሻዎቹ ስድስት አምስት ዓመታት ከባለቤታቸው ከሪቻርድ ፓንክረስት ጋር በመሆን በኢትዮጵያ ያላቸውን ታሪክ መጽሐፍ ጀምረውም ነበር። ወደ ሕይወቷ መጨረሻ አባቴም እየደከመ ሳለ አባቴ የኢትዮጵያ የዳር ሀገር ታሪክ የጥንት ታሪክ መጽሐፍ አሳትሞ ነበረ እና የዛን የኢትዮጵያ የዳር ሀገር ከመሀል ሀገር ያለውን ግንኙነት ሁለተኛ መጽሐፍ ለማዘጋጀት ሀሳብ ነበረው ማለት የጥንቱን ሳይሆን በቅርብ ጊዜ ያለውንም ታሪክ ጭምር ለማዘጋጀት እያሰበ ሳለ፣ እናቴ ይሄንን ከምትሰራ የራስህን ታሪክ ብትዘግበው ይሻላል፣ ብታስቀምጠው ይሻላል። አደራ አለብህ። የራስህን ትዝታዎች ማስቀመጥ አለብህ ለትውልድ አስፈላጊ ነው ብላ ስትነግረው፣ አባቴን መጀመሪያ ላይ ብዙም አላመነበትም ነበረ። ምክንያቱም ስለራሱ ስለግሉ መናገር የሚወድ ሰው አልነበረም። ግን ሲያስብበትና እሷም ስትጨቀጭቀው ስታነሳበት፣ እሱ ምን አላት። እናቴ ኢትዮጵያ ከመጣች ጀምሮ እሁድ ቀን ምንም ሳታቋርጥ ለአባቷ ደብዳቤ ትጽፍ ነበረ እያንዳንዱ እሁድ ወደ ሀያ ዓመት አካባቢ ደብዳቤ ትጽፍ ነበረ በየሳምንቱ። እና አያቴ እንግሊዝ ሀገር ያለው አያቴ የእናቴ አባት ሲያርፍ ንብረቱ ንቃውን ሲያገላብጡ እነዛ ደብዳቤዎች በስነስርዓት ተቀምጠው ተገኙ በካርቶን ውስጥ። እና አባቴ ለእናቴ ምንድነው ያላት? እነዛ ደብዳቤዎችን አንቺም እኔም እያነበብን መነሻ መረጃ እስከሆነን ድረስ ብሻላት እና ስለዚህ ጀመሩ እሷም በራሷ እሱን በራሱ እየጻፉ ነበር። በየፊ ናቸው ከዛ እያስተያዩ እየተናበቡ ኢትዮፕያን ሬሚኒሲንስስ የኢትዮጵያ ትዝታችን የሚል መጽሐፍ በጸሐይ ፓብሊሽር በካሊፎርኒያ ታተመላች እና እሱን ጽሑፍ ሲጽፉ ከአባቴ ጋራ የመጀመሪያውን ሶስት ዓመት ኢትዮጵያ ከመጡ ጀምሮ የነበረውን ጊዜ ታሪክ የሚዘግብ ነው። ማለት በአውሮፓ አቆጣጠር ከሀምሳ ሰባት እስከ ስልሳ የሴልቪያ ሞት ድረስ እና የመጀመሪያው መፈንቅለ መንግስት ጊዜ ድረስ አካቶ የሚዘግብ ጭዝታ የህይወት ታሪካቸውን ጽሁፍ ጨርሰው፣ ከዛ አባቴም ደከመ። ሁለተኛው መጽሐፍ እንጽፋለን ብለው ጀምረው እያለ አባቴም አቅሙ እየቀነሰ መጣና የዛሬ ሁለት አመት እና ሶስት ወር በፊት ከዚህ ዓለም ተለየ። ከዛ በኋላ እናቴም እየሞከረች ነበር ይህንን ጽሁፍ ለመቀጠል እና ለመጽሐፍ እና እሱን እየሰራች ሳለ ጣም አቅሞም እየቀነሰ መጣ እና በቃ ይህንን ስራ ሳትጨርስ ነው ሐሙስ ዕለት ያረፈችው እና ይህንን ይመስላል ባጭሩ የሪታ ፓንክረስት አሪፍ የኢትዮጵያን ወዳጇ ሲሊቪያ ፓንክረስት ለኢትዮጵያ ሰርተው እውቀት ፍቅርን አስተላልፈው አልፈዋል። የፓንክረስት ቤተሰቦች ለኢትዮጵያ ያበረከቱት ከፍተኛ አስተዋጽኦ ትውልድ ሲማርበት፣ እንዲሁም በስራቸው በኢትዮጵያውያን ዘንድ ሕያው ሆነው ሲታወሱ ይኖራሉ። አድማጮች፣ በዚሁ የዛሬውን ዝግጅት አጠናቀቅኩ። አዜብ ታደሰ ነኝ። ጤና ይስጥልኝ።